SBS Radio ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሺዎች የሚቆጠሩ የግንባር መስመር ሠራተኞች በመላው አውስትሬሊያ የኮቪድ-19 ክትባት እየተከተቡ ነው። የሜልበርን ክራውን ካሲኖ የሮያል ኮሚሽን ምርመራ ሊካሄድበት ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል ጤና ሚኒስትር ግሬግ ሃንት ከውጭ አገር ተመላሾች የኮሮና ቫይረስ ክትባት የተከተቡ ቢሆን እንኳ የሆቴል ወሸባ ሊገቡ እንደሚገባ ገለጡ። የአውስትሬልያ ኮሮና ቫይረስ ስርጭት ዛሬ ሰኞ ፌብርዋሪ 22 ጀምሯል። የፌዴራል መንግስቱ በመጀመሪያው ሳምንት አንድ ነጥብ አራት ሚሊዮን ሰዎችን ለመከተብ እቅድ ይዟል። የመጀመሪያዎቹ ክትባቶች የሚሰጡት ለሕክምናና የግንባር መስመር ሠራተኞች ሲሆን ክትባቶቹ የሚሰጡትም በመላ አገሪቱ በ16 የፋይዘር ክትባት ጣቢያዎችና 240 የአረጋውያን መጠወሪያ ተቋማት ይሆናል። የኮሮና ቫይረስ ክትባት መስጠት በበርካታ አገሮች የተጀመረ ሲሆን እስራኤልና እንግሊዝ አያሌ ዜጎቻቸውን ከትበዋል። ይህ በእንዲህ እንዳለም ቪክቶሪያ የመጀመሪያውን የኮሮና ቫይረስ በወርሃ ጁን መከሰቱ በምርመራ በተገኘበት ሞናሽ የጤና ክሊኒክ የመጀመሪያዎቹን ክትባቶች አካሄዳለች። በሌላ በኩል በኒው ሳውዝ ዌልስ የተፈጥሮ ግልጋሎቶች የበላይ ተቆጣጣሪ ጋይትሪ ቫላንጋሎር ስሬኒ ቫሰን የመጀመሪያዋ ተከታቢ በመሆናቸው ከፍ ያለ ክብር የተሰማቸው መሆኑን ገልጠዋል። አያይዘውም ክትባቱ ብዙ ነገር ማለት ነው። ለሁሉም ሰው ትልቅ ለውጥ ያመጣል ይህም ማለት ወደ አዘቦታዊ አኗኗራችን እንመለሳለን ማለት ነው። እናም ስለ እውነት ያ ሆኖ ማየት እሻለሁ ብለዋል። በደቡብ አውስትሬልያ፣ ምዕራብ አውስትሬልያ፣ ኤስቲ እና ኩዊንስላንድ በቀዳሚነት ክትባቱን የተከተቡት ነርሶች ሲሆኑ ታዝማኒያ ውስጥ ቅድሚያ በሰሜናዊና ሰሜናዊ ምዕራብ ክልል ክፍል ላሉ የአረጋውያን መጠወሪያዎች ቅድሚያ ተሰጥቷል። ከዚህም በተጨማሪ በዛሬ ሁለት ከተከተቡት ውስጥ የፖሊስ ሰራዊት አባላት፣ የሆቴል ወሸባ ሠራተኞችና የአውሮፕላን ማረፊያ ሠራተኞች ይገኙበታል። በሌላም በኩል በኤሲቲ የነባር ዜጎች ጤና ግልጋሎት በመጀመሪያውና በሁለተኛው ክትባቶች መካከል ያለው የጊዜ ክፍተት ያሳሰበው መሆኑን ገልጧል። የጤና ግልጋሎቱ ሰራተኞችና ደንበኞች የመጀመሪያውን አስትራ ዜኒካ ክትባት የተከተቡ ሲሆን ሁለተኛውን ክትባት ለመከተብ ለሦስት ወራት መጠበቅ ያለባቸው በመሆኑ ለተወሰኑ የጤና ግልጋሎቱ ታካሚዎች ይህ አሳሳቢ ጉዳይ መሆኑን ዋና ሥራ አስፈጻሚዋ ጆሊቶንግ ተናግረዋል። አክለውም ሦስት ወራት ረጅም ጊዜ ነው፣ በተለይም ተጋላጭ ለሆኑ ታካሚዎች የእኛ ታካሚዎች በአብዛኛው ከስፍራ ስፍራ ተንቀሳቃሽና እስር ቤት የሚገቡና የሚወጡ ናቸው። እናም ይህን እንደምን መቆጣጠር እንችላለን ብለዋል። የቪክቶሪያ መንግስት የሜልበርን ክራውን ካሲኖ የንግድ ፈቃድ ይዞ መቀጠል ይችል አይችል እንደሁ ለመመርመር የሮያል ኮሚሽን ለማቋቋም ነው። የቪክቶሪያ መንግስት ከዚህ ውሳኔ ላይ እንዲደርስ አስባብ የሆነው የኒው ሳውዝ ዌልስ ጌሚንግ ባለሥልጣን ክራውን ሪዞርትስ የሲድኒ ካሲኖን ለማስተዳደር ብቁ አይደለም ከሚል መደምደመ ላይ መድረሱን ተከትሎ ነው። የደንበኞች ጉዳዮች ሚኒስትር ሜሊሳ ሆን የቪክቶሪያ መንግስት ብርቱ የሆኑ ግኝቶችን የተሞረኮዙ የሕግ ምክር ማግኘቱን ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 78 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ24 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያና ሰመልን ፐርስ በጣሙን ሞቃታማና ፀሐያማ ሆኖ ይውላል። ዝቅተኛ 24 ከፍተኛ 38 አድላይድ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 22 ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 19 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 19 ካምብራ ማልዳ ላይ ሊያካፋ ይችላል። ዝቅተኛ 11 ከፍተኛ 19 ሲድኒ ብራ ይሆናል። ዝቅተኛ 18 ከፍተኛ 23 ብሪስበን ብራ ይሆናል። ዝቅተኛ 23 ከፍተኛ 30 ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 31 አዲስ አበባ ነገር ጓዳ የማይሆናል። ዝቅተኛ 9 ከፍተኛ 23። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሺዎች የሚቆጠሩ የግንባር መስመር ሠራተኞች በመላ አውስትራሊያ የኮቪድ-19 ክትባት እየተከተቡ ነው። የሜልበርን ክራውን ካሲኖ የሮያል ኮሚሽን ምርመራ ሊካሄድበት ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።